በቤት ውስጥ መማር ወይም የርቀት ትምህርት ለ2021/22 የትምህርት ዘመን ይህን ይመስላል። ከመዋለ ሕፃናት ወይንም ኪንደር ጋርተን እስከ 12ተኛ ክፍል ድረስ በቤት ውስጥ የሚማሩ ተማሪዎች ከመምህራንና ድጋፍ ሰራተኞች ከርቀት ድጋፍ ጋር ትምህርታቸውን ሙሉ ቀን በኦንላይን ይከታተላሉ። ተማሪዎች በርቀት ትምህርት ክፍላቸው የመገናኘትና ማኅበረሰብ የመገንባት ዕድል ይኖራቸዋል። በየቀኑ ከ180 እስከ 225 ደቂቃዎች በዚያው ሰዓት የሚደርስ የቀጥታ የትምህርት ክፍለ ጊዜ ይኖራቸዋል። በአንደኛ ደረጃ ከመዋለ ሕፃናት እስከ 8ኛ ክፍል ውስጥ ያሉ ተማሪዎች የምግብ እረፍትና በወላጆቻቸው ወይም አሳዳጊዎቻቸው ክትትል ስር ሆኖ የሚያሳልፉት የ80 ደቂቃ እረፍት ይመደብላቸዋል። ከተለያየ ክፍል የመጡ ተማሪዎች በአንድ ላይ የሚማሩበት የትምህርት ክፍለ ጊዜ ይኖራል። የፈረንሳይኛ ቅይጥ ወይንም ፍሬንች ኢመርዥን ፕሮግራም በርቀት ትምህርት ውስጥ ላይገኝ ይችላል። የሁለተኛ ደረጃ ተማሪዎች ያሏቸው የኮርስ ምርጫ ውሱን ነው። እንዲሁም ከሌሎች የክፍል ደረጃዎች ወይም ኮርሶች ጋር የሚጣመሩ አንዳንድ ክፍሎች ይኖራቸዋል። ስፔሻሊስት ሃይ ስኪል ሜጀር፣ ኤስ ኤች ኤስ ኤም ፍሬንች ኢመርዥን፣ አድቫንስድ ፕሌስመንት ኤፒ ኢንተርናሽናል ባካሎሬድ አይቢ እንዲሁም ኢንቴግሬትድ አርትስ ፕሮግራም አይኤፒ ጨምሮ ልዩ የሁለተኛ ደረጃ ትምህርት ቤት ፕሮግራሞች የርቀት ትምህርት ውስጥ አይገኙም። ከሰብተምበር 2021 እስከ ጁን 2022 ለሚቆየው ጊዜ ለልጆ ወይም ልጆ በቤት ውስጥ በርቀት መማርን ከመረጡ ከረቡዕ ጁን 2 ቀን 2021 በፊት በመደወል ወይንም ኢሜይል በማድረግ የርቀት ትምህርት ምርጫው መሆኑን ለትምህርት ቤታቸው መንገር አለብዎት።